የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች። ሰላም እንደምናመሻችሁ። የኢትዮጵያ መንግስት፣ የሀገሪቱ መጻኢ እድል በእጁ ነው ሲሉ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር አስገነዘቡ። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አል ሁሴን ከገዢው ኢህአዴግና ከሀገር አቀፍ ተቃዋሚ ፓርቲ ተወካዮች ጋር ተወያይተዋል። በተባበሩት መንግስታት ከፍተኛ ኮሚሽነር ጋር ያደረጉት ውይይት በኢትዮጵያ ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲያገኝ ያግዛል ሲሉ አንዳንድ የሀገር አቀፍ የተቃዋሚ ፓርቲዎች ተናግረዋል። ሁልጊዜ ኢህአዴግ ዲሞክራሲው ገና ጅምር ነው አላደገም ይለናል። ሀያ አምስት ዓመት ሙሉ አትሊስት አንድ እርምጃ እንኳን መራመድ የነበረበት የሚል ሀሳብ ነው ትኩረት ሰጥተን ያነሳ ነው። ሰማያዊ ፓርቲን በመወከል በውይይቱ ላይ የተሳተፉት የውጭ ግንኙነት ኃላፊው አቶ አበበ አካሉ ናቸው። ዘገባለን የሳውድ አረቢያ መንግስት ከአምስት ሚሊየን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ዜጎችን በዘጠና ቀናት ጊዜ ገደብ ውስጥ ሀገሪቱን ለቀው እንዲወጡ የሚያዛዋጅ ማሳለፉ የሚታወስ ነው። የሳውድ አረቢያ መንግስት በሰጠው ቀነ ገደብ መሰረት ወደ ኢትዮጵያ በመመለስ ላይ ያሉ ኢትዮጵያውያን አሉ። ከሶስት መቶ እስከ አራት መቶ ኢትዮጵያውያን እየተመለሱ ናቸው። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። በሌላ ወገን በርካታ ኢትዮጵያውያን ለመመለስ እቅድ እንደሌላቸውም ይናገራሉ። አባቴ የቤት ያለውን ንብረት ጨርሶ ላሽቶ ነው የመጣሁት። በትንሹ ከተነሳሽ ልታድግ የማትሽበት ምንም አይነት ነገር የለም። ዋናው ከዚህ ሲወጡ እንሰራለን ብለው መውጣት መቻል አለባቸው። ሀገር ቤት ብዙ ተንከራት ይቻለው ለፊቻ ይቻለሁ፣ ለቤተሰቦችም ሰር ይቻለሁ ግን የሰራሁትን መልሼ፣ እኔው ራሴ ነኝ ያጠፋሁባቸው ነው። አባቴ ቤት ያለውን ንብረት ጨርሶ ሽጦ ነው የመጣሁት። ነው አባቴ ቤት ያለውን ንብረት ጨርሶ ሽጦ ነው የመጣሁት። በሳውዲ አረቢያ ያለመኖሪያ ፈቃድና የስራ ፈቃድ የሚኖሩ ኢትዮጵያውያን ናቸው። ዘገባ አለን። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የምሽቱ ዓለም አቀፍ ዜናዎች። በድጋሚ ተመልሰን መጥተናል። የሶማሊያ የመልሶ ግንባታ ሚኒስትር በአንድ የሌላ መንግስት ባለስልጣን ጠባቂ በተተኮሰ ጥይት ትላንት ተገደሉ። የሶማሊያ መንግስት ምርመራ ከፍተናል ብለዋል። ሚኒስተሩ አባስ አብዱላሂ ሼክ ሲራጅ የተገደሉት መቋዲሾ ቤተ መንግስት አጠገብ መሆኑን የማስታወቂያ ሚኒስተሩ ገልጸዋል። ጠቅላይ ሚኒስትር ሐሰን አሊ ሄይር ከተሾሙት የካቢኔ አባላት ወጣቱ ነበሩ። 31 ዓመት ዕድሜ ያላቸው ሲራጅ ባለፈው ዓመት ከኬንያ የዳዳብ ስደተኛ ካምፕ ከተመለሱት የመጀመሪያዎቹ ስደተኞች አንዱ ናቸው። ሚኒስትሩን የገደሏቸው የዋናው ኦዲተር ጠባቂዎች ሲሆኑ ዋናው ኦዲተር ኑር ፋራህ ለቪኦኤ የሶማሌኛ አገልግሎት በሰጡት ቃል ሚኒስትሩ የነበሩበት መኪና ሲከተለን አጥፍቶ ጠፊ ቦምብ የጫነ መስሏቸው ነው ብለዋል ተኩስ የከፈቱት። ትናንት አዲስ አበባ ጉብኝት ላይ የነበሩት የሶማሊያ ፕሬዚዳንት መሀመድ አብዱላሂ ፈርማጆ በሚኒስትሩ አባስ ሞት ምክንያት ከሕዝቤ ጋር ሀዘኑን ለመካፈልና በመንግስታዊ የቀብራቸው ሥነ ሥርዓት ላይ ለመገኘት ጉብኝቴን አሳጥራለሁ አሳጥሬ እመለሳለሁ ሲሉ በትዊተር ገጻቸው ላይ ትላንት ጽፈዋል። በተያያዘም የሶማሊያ ጠረፍ አካባቢ የባህር ላይ ጠለፋ ከበርካታ ዓመታት በኋላ አገርሽቷል። ባለፉት ሁለት ወራት ብቻ ስድስት የጠለፋ እንቅስቃሴዎች ተከስተው እንደነበር ተዘግቧል። አካባቢውን የሚቃኘው የአውሮፓ ኅብረት የባህር ኃይል ኢዩ ናፎር ግን በድርቅ ወደመታችው ወደ ሶማሊያ የምግብ እርዳታ ጭነው የሚጓዙ መርከቦችን በስኬት አጅቦ እየሸኘ መሆኑን ገልጿል። የህብረቱ የባህር ኃይል ባህላዊ ቃል አቀባይ ሌፍተናንት ኮማንደር ጃክሊን ሸሪፍ ለቪኦኤ የሶማሊኛ አገልግሎት የሰጡት ቃል እንደ አውሮፓውያን አቆጣጠር በ2008 ዓ ም የተባበሩት መንግስታት የዓለም የምግብ ፕሮግራም መርከቦችን ጥበቃ መስጠት ከጀመርን ወዲህ እርዳታ በጫኑ መርከቦች ላይ አንድም ጥቃት ደርሶ አያውቅም ብለዋል። ማሊ ውስጥ ትላንት ተጠርጣሪ ጽንፈኛ እስላማዊ ታጣቂዎች በተባበሩት መንግስታት ድርጅት የሰላም አስከባሪዎች ካምፕ ላይ ባደረሱት ጥቃት አንድ ሰው ሲገደል ሌሎች ዘጠኝ ሰዎች ቆስለዋል። የተገደለው ሰው የየት ሀገር ዜጋ እንደሆነ አልታወቀም። ከቆሰሉት መካከል አንድ ስዊድናዊ ሰላም አስከባሪ ና ላይቤሪያውያን ወታደሮች እንዳሉባቸው ተገልጿል። ቲምቡክቱ ከተማ ለደረሰው ና የመንግስታቱ ድርጅት የሽብርተኛ ጥቃት ሲል ለገለጸው ጥቃት እስካሁን ኃላፊ ነኝ ያለ ወገን የለም። ባለፈው አመት በዚያው ካምፕ ላይ ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች የሮኬት ጥቃት አድርሰው እንደነበረም ይታወሳል። ወደ ዩናይትድ ስቴትስ ነው የምናምራው። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ዳይሬክተር ጄምስ ኮሚ በፕሬዚዳንታዊ ምርጫ የሩሲያን ተግባራት በተመለከተ በተያያዘው ምርመራ ዛሬ ለምክር ቤት የደህንነት ኮሚቴ በዝግ ችሎት ቃላቸውን ይሰጣሉ። ኮሚ ትላንት ለመወሰኛው የፍትህ ኮሚቴ በሰጡት የምስክርነት ቃል ፕሬዝዳንታዊ ምርጫው ሊካሄድ ቀናት ሲቀሩት መስሪያ ቤታቸው ተዘግቶ የነበረውን የዲሞክራቲክ ፓርቲ እጩ ሂላሪ የኢሜይል አያያዝ ምርመራ እንደሚከፍት መናገራቸው ዶናልድ ትራምፕ እንዲያሸ እንዳሸነፏቸው ሚና ተጫውቶ ሊሆን ይችላል ብዬ ማሰብ እንኳን መንፈሴን ይረብሻል ብለው መልሰዋል። ፈረንሳይ ምርጫ ላይ ናት። ለፈረንሳይ ፕሬዚዳንት የሚወዳደሩት ለፔንና ማርክ የፊታችን እሮብ ለቅድመ ምርጫ ክርክር ፊት ለፊት ሊጋጠሙ ነው። ከትላንት በስቲያ ሰኞ የተካሄደው ከባዱን የመጀመሪያ ዙር ምርጫ ክርክር በከፍተኛ ድምጽ ቢጨርሱም ግን ሁለቱም የብዙሀን ድምጽ አላገኙም። የፊታችን እሁድ ከሚካሄደው የመጨረሻ ዙር የድምጽ አሰጣጥ አስቀድሞ ይፋ የሆኑ የሕዝብ አስተያየቶች እንዳመለከቱት ከሆነ መሀልተኛው እጩ ማርከን እጅግ አክራሪ ከሆኑት እጩ ተፎካካሪ ለፔን ቅድማውን ይዘዋል። በመጨረሻም የሰሜን ኮሪያ መንግስት የዜና አገልግሎት በቀጥታ በቻይና ላይ ያነጣጠረ ያልተለመደ ነቀፋ ሰነዘረ። የቻይና መንግስት የዜና አገልግሎት መግለጫዎችን የጠቀሰው የፒንዮንግ ያንግ መንግስት ነቀፋ ቻይና የሰሜን ኮሪያን ትዕግስት መፈታተን አይገባትም ሲል አስጠንቅቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አደረገውና ጽዮን ግርማ አብረን ከአድማስ እንሻገርንላችኋለን። ጋቢና ቪኦኤ የኢትዮጵያ መንግስት የሀገሪቱ መጻኢ እድል በእጁ ነው ሲሉ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር አስገነዘቡ። ኢትዮጵያ የሰብአዊ መብቶችን በማስጠበቅ አዲስ ግስጋሴ መጀመር ከቻለች እና በህዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ማህበረሰብ መፍጠር እንደምትችል ገልጸዋል። ያ ካልሆነና የምትደነቃቀፍ ከሆነች ግን አሉ ከፍተኛ ኮሚሽነሩ ለልማት ሆነ በህዝቡ አሉታዊ ውጤቶች ሊፈጠሩ ይችላሉ ሲሉም አሳስበዋል። ኮሚሽነሩ መንግስት በፍርሃት ያሰራቸውንና የፈረደባቸውን ያሏቸውን አያሌ እስረኞች እንዲፈታ እንዲፈቱ ጠይቀዋል። ዝርዝሩን እንደደረሰን እናቀርባለን። ከዚሁ ከተባበሩት መንግስታት ኮሚሽነር ጉብኝት ሳንወጣ በተባበሩት መንግስታት ከፍተኛ ኮሚሽነር ጋር ያደረጉት ውይይት በኢትዮጵያ ያለው የሰብአዊ መብት ጥሰት የዓለም አቀፍ እውቅና እንዲያገኝ ያግዛል ሲሉ አንዳንድ የሀገር አቀፍ የተቃዋሚ ፓርቲዎች ተናግረዋል። ኮሚሽነሩ ለመንግስት ምክር ከመስጠት የዘለለ ተግባር ሊኖራቸው እንደማይችል የኢትዮጵያ ጭምር ከውጭ በመጡ ሰዎች ይፈታል ብለው እንደሚያምኑ ግን ፓርቲዎቹ አስታውቀዋል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ዚያድ አልሁሴን ከገዢው ፓርቲ ከኢህአዴግና ከሀገር አቀፍ ፓርቲዎች ተቃዋሚዎች ጋር ተወያይተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አል ሁሴን የኢትዮጵያ ጉብኝት መርሃ ግብር ከተቃዋሚ ፓርቲ ተወካዮች ጋር መወያየትን የሚያካተተ ነው። እናም ገዢውን ኢህአዴግን ጨምሮ ወደ 11 የሚጠጉ አገር አቀፍ ፓርቲዎች ተወካዮች በተገኙበት መድረክ ውይይት ተካሂዷል። በዚህ ውይይት ካለፉት አመታት ጀምሮ እስከ ቅርብ ጊዜ ያሉ የሰብአዊ መብት ጉዳዮች መነሳታቸውን ሰማያዊ ፓርቲን በመወከል የተሳተፉት የውጭ ግንኙነት ኃላፊው አቶ አበባ ካሉ ያስረዳሉ። የተነሱት በጣም ጠንካራ ሀሳቦች ባለፉት የዚህ የኢህአዴግ የአገዛዝ ዘመናት ውስጥ የነበሩ የሰብአዊ መብት ጥሰቶች ቀጥለው እንደሄዱና አሁን ደሞ ከባለፈው አመት ጀምሮ አገር ውስጥ በተፈጠረው ምስቅልቅል ምክንያት እስረኞች በከፍተኛ ቁጥር በየቦታው እየታገሩ እንደሆነና ከፍተኛ ስቃይ እንደሚደርስባቸው፣ የፖለቲካ ምህዳሩ በጣም መጥበቡን፣ መንግስት የመልካም አስተዳደር ችግሩ እየከፋ መምጣቱን፣ በተለይም ደግሞ ሙስናው እጅግ ከአቅሙ በላይ መንግስት ከሚቆጣጠረው አቅም በላይ መሆኑን ስንገልጽ፣ ይህንን በወቅቱ የነበሩት ኢህአዴግ ተወካይም ይህንን አምኖ ተቀብሏል። ኮሚሽነሩ ፊት ሙስና በጣም አስቸጋሪ እንደሆነባቸውና ይህንንም እየታገሉ እንደሆነ እና እዛም ከተነሳው ሀሳብ ሁልጊዜ ኢህአዴግ ዲሞክራሲው ገና ጅምር ነው አላደገም ይለናል። ሀያ አምስት ዓመት ሙሉ አትሊስት አንድ እርምጃ እንኳን መራመድ የነበረበት የሚል ሀሳብ ነው ትኩረት ሰጥተን ያነሳ ነው። እና ይሄ የመልካም አስተዳደር ችግር የፈጠረው የኢህአዴግ የአገዛዝ ችግር፣ የፖሊሲው ችግር፣ የሚከተለው አይዲዮሎጂ ችግር የፈጠረው ነገር አገሪቷን ወደ መስቅልቅል ነገር እየመራት ነው የሚለውን አይለው ትኩረት ያደረግ ነው። ይህም ሆኖ ከኮሚሽነሩ ጉብኝት ብዙ ውጤት እንደማይጠብቁ ነው። የኢትዮጵያ ችግር ይፈታል በነሱ እንትን ብለን እኔ አልጠብቅም ምንም ነገር። ነገር ግን ከፍተኛ ኮሚሽነር ናቸው። አሁን ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲኖረው እንፈልጋለን። ዓለም እንዲያውቀው አሁን እየደረገ ያለውን አገሬ ውስጥ ያለውን ችግር በሚገባ እንዲታወቅ ስለፈለግንና በወቅቱም ኮሚሽነሩ ወደ ሀገር ውስጥ መጥተው ተቃዋሚ ፓርቲዎችን ለማናገር ፍቃደኛ ስለሆኑ አክብረናቸውም ጭምር ነው ነው እንጂ ኢህአዴግ ወደ ሰፊ ሆኖ የፖለቲካ ምህዳሩን ቢያሰፋው ኖሮ እና ራሱን መፈተሽ ቢችል ኖሮ እዚሁ እንደ ኢትዮጵያዊነታችን እሳቸውም ያሉት ይህንን ነው። ወደ መጨረሻ ላይ ችግሩን በጋራ ልትፈቱ የሚችል ስላልቻለ ነው። እኛም ከድርድሩም ለቀን ለመውጣት ተገደድ ነው። ኢህአዴግ ፍጹም አደራዳሪ ወገንም ስላልፈለግ ለቀን ወተናል። ና አቶ ኃይለማርያምን ኮሚሽነሩ መጥቶ ከሚነግርልን እኛ ብንነግራቸው ይቀለ ነበር። ችግራችን በቅርበት በኢትዮጵያዊ ቋንቋ ብንታደል ኖሮ እንደ ኢትዮጵያዊ ራሳችን ልንፈታው ብንችል ጥሩ ነበር የሚል እምነት ነው ያለኝ። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን በመወከል በውይይቱ ላይ የተሳተፉት የፓርቲው ሊቀመንበር ዶክተር ጫኔ ከበደ ናቸው። የኢትዮጵያ መንግስት የተባበሩት መንግስታት ድርጅትን የሰብአዊ መብት ድንጋጌ መቀበሉን ያስታወሱት ዶክተር ጫኔ በተግባር እንደማያውለው ግን ለኮሚሽነሩ አስረድተናል ሲሉ ምሳሌዎችን ጠቅሰዋል። ሰብአዊ መብት አከባበር ዙሪያ ራሱ በራሱ ተጽዕኖ የፈጠረብን በመሆኑ የብዙሀን መገናኛ አጠቃቀምና የፖለቲካ እስረኞች በአጠቃላይ የሲቪክና የሙያ ማህበራት አዋጅንን ጨምሮ የሰብአዊ መብት አያያዝን በሀገሪቱ ላይ ከፍተኛ ጥያቄ ውስጥ ያስገባና ከምንም በላይ ሰብአዊ መብት አጠባበቅ ችግሮች በአጠቃላይ ከሀገራዊም አልፈው አህጉራዊ አቀፍ ይዘት ያላቸው እየመሰለ የመጣበት ሂደት ነው ያለው። እናም ዓለም አቀፉ የሰብአዊ መብት ድንጋጌ ተግባራዊ መደረጉን ከመከታተል አንጻር የተባበሩት መንግስታት ሚና ምን እንደሆነ በውይይት ወቅት ማንሳታቸውን የኢዴፓ ሊቀመንበር አብራርተዋል። ዓለም አቀፍ ሰብአዊ መብት ማስጠበቂያ ድንጋጌዎችን ተቀብላ ምትጓዝ ከሆነ የዓለም አቀፉ የሰብአዊ መብት ድርጅት ሰብአዊ መብት ጥሰቶች ሲኖሩ በምን መንገድ ነው ሊጠይቅ የሚችለው? በምን መንገድ ነው ህዝቡን ሊታደግ የሚችለው? ነው ወይስ ከሰነድ ያለፈ ነገር የለውም? በእኛ በኩል ስጋት አለን። በእናንተ በኩል ይሄን ነገር ማብራሪያ ብትሰጡን የሚል ጥያቄ አቅርበን ነበር። እንደውም አሁን በተደረገው የሰብአዊ መብት ጥሰት የተባበሩት መንግስታት ድርጅት ሰብአዊ መብት ኮሚሽን ኢትዮጵያ ውስጥ ገብቶ በገለልተኝነት የተደረገውን ሰብአዊ መብት ጥሰት ለማጣራት ጥያቄ አቅርባችሁ ነበር ወይ? የኢትዮጵያ መንግስት ምላሽስ ምንድን ነው የነበረው? ስለዚህ ይህን የሚል ጥያቄዎች ሁሉ ጠይቀን፣ በአጠቃላይ ብለን እነዚህ መልስ ለመስጠት ብዙም ፍላጎት አላሳዩም። እንግዲህ እኛ የምንጠብቀው ከተባበሩት መንግስታት ድርጅት በኮሚሽን ደረጃ ነው የመጣው። ስለዚህ ከተለያዩ የማህበረሰብ ክፍሎች ያገኘውን መረጃ ሰብስበው ወደፊት ለሚኖረው አጠቃላይ የሰብአዊ መብት ይዘት እና አጠቃላይ የህግ አከባበር ጉዳዮች ላይ ትኩረት ሰጠው ምክራት ዘልም አስተያየት ሰጠው ይሄዳሉ የሚል ግምት አለን በእኛ በኩል። ከኮሚሽነሩ ጋር በተደረገው ውይይት ካልተሳተፉት ፓርቲዎች አንዱ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ እንዳስረዱት ስለ ውይይቱ በስልክ የተነገራቸውና ጥሪ የተደረገላቸው ከፓርላማ በተደወለ ስልክ ነው። ኮሚሽነሩ ለፓርላማ ንግግር ያድርጉ ወይም ከፓርቲዎች ጋር በቀጥታ ይወያዩ ለፓርቲያቸው ግልጽ እንዳልነበርም ጠቁመዋል። ገዢው ፓርቲ ኢህአዴግ በውይይቱ ላይ ያነሳቸውን ሀሳቦች በተመለከተ አስተያየት ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የሳውዲ አረቢያ መንግስት ከአምስት ሚሊዮን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ዜጎችን በዘጠና ቀናት ጊዜ ገደብ ውስጥ ሀገሪቱን ለቀው እንዲወጡ የሚያ የሚያዝ አዋጅ ማስተላለፉ የሚታወስ ነው። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር መስሪያ ቤት በፈቃደኝነት ወደ ሀገራቸው ለሚመለሱ ኢትዮጵያውያንን ለማገዝ አዲስ ግብረ ኃይል ማቋቋሙንና ለተመላሾች አስፈላጊውን እርዳታ ለመስጠት ከፍተኛ እንቅስቃሴ በማድረግ ላይ እንደሚገኝና ለዚሁ የተቋቋመው የባለስልጣናት ልዑካን ቡድን በሳውዲ አረቢያ ከሚመለከታቸው ሚኒስትሮችና ባለስልጣናት ጋር እንደመከረም ከዚህ ቀደም ዘግበን ነበር። የሳውዲ አረቢያ መንግስት በሰጠው ቀነገደብ መሰረት ወደ ሀገራቸው በመመለስ ላይ የሚገኙ ኢትዮጵያውያን ቁጥር እስካሁን ምን ያህል ነው? ሄደን ምንም ይሰራል ምንም ይሰራ የያዝነውን ገንዘብ እንኳ መጨረስን ነው። በመንገድ ላይ የመጣ ነው ማለት ነው እና እንዴት ብለን ነው ሀገር የምንገባው? የኢትዮጵያ መንግስት የሚያደርግልን ድርጊት ምንድን ነው? ያደረገልን ድርጅት ሀታ የምንልከውን እንኳ ከወደዚህ የምንልከውን እኛ በእጃችን ይዘን ለመሄድ ያቀርነውን ኢትዮጵያ በጉምሩክ ላኩ ነው የሚሉት እዚህ ማለት ነው። እዚህ ራሱ በእጃችን ይዘን ለመሄድ የምን በዛ የሚገኙ ኢትዮጵያውያኖችን መስታወት አረጋው አነጋግራቸዋለች። እንደዚሁም ደግሞ ይህንን በተመለከተ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምንም ማምሻውን አነጋግራቸዋለች። መስታወት አረጋው ሳውዲ አረቢያ መንግስት የሰጠውን የፖለታ ጊዜ ተከትሎ የኢትዮጵያ መንግስት፣ የመገናኛ ብዙሀን፣ የኢትዮጵያውያኑ ቤተሰቦች፣ የሀገር ሽማግሌዎች፣ የሃይማኖት ተቃሞች ወገኖቻችን ወደ ሀገራቸው እንዲመለሱ መረጃ እንዲያገኙ ጥረት ሲያደርጉ ቆይተዋል። ይህን ተከትሎ ኢትዮጵያውያን ወደ ሀገራቸው እየተመለሱ ነው። በአማካይ በቀን ውስጥ እስከ እስከ ሶስት መቶ እስከ አራት መቶ ኢትዮጵያውያን እየተመለሱ ናቸው። ይህንን እንግዲህ በትንሹ በሳምንቱ ያለውን ቁጥር መውሰድ ይቻላል። ወገኖቻችን ይህን ያህል ቁጥር ያላቸው ወደ ኢትዮጵያ እንዲመለሱ የውጭ ጉዳይ ሚኒስቴርና ቅድም አንቺም የጠቀሹ ግብረ ሀይል እየሰራ ነው። ሌሎች መንግስታዊ ያሉን ተቋሟት በተለይም ከአለም አቀፉ የስደተኞች ድርጅት ይዘውት የሚገቡት የመገልገያ እቃዎቻቸውን በተመለከተ ቀረጥ ላይ ያለው የመንግስት አቋም ምንድን ነው? ሁለተኛው ደግሞ መልሶ ማቋቋሙ ምን ይመስላል? እንዴት ነው መንግስት ሊያቋቁማቸው ወይም ሊረዳቸው የሚችልበት መንገድ? ቀረጥን በተመለከተ የኢትዮጵያ መንግስት ከሳውዲ አረቢያ የሚመጡ ወገኖች ብዙዎቹ በአነስተኛ የስራ ገበታ ላይ የነበሩ ናቸው። በተመሳሳይ ሲፈናቀሉ ብዙ ሀብትና ንብረታቸውን ጥለው ለመምጣት የሚገደዱ ናቸው እና ሌሎችም ነገሮች ከግምት ውስጥ በማስገባት ከቀረጥ ነጻ መብቶች ተጠቃሚ የሚሆኑባቸው ወደ ሀያ አንድ አካባቢ የሚሆኑ ዝርዝሮች አስቀምጧል። ይሄ ቀላል የሚባል ቁጥር አይደለም። ስለዚህ ወገኖች ወደ ሀገራቸው ሲመለሱ ቀደም ሲል በጠቀሱት ቁጥር ያህል ያሉ የግል መገልገያዎች ፐርሰናል ኢፌክትስ ይዘው መግባት እንዲችሉ ፍቃድ ሰጥቷል። ይሄ ትልቅ ትርጉም ያለው ጉዳይ ተደርጎ መወሰድ ያለበት ይመስለኛል። ሁለተኛው መልሶ ለማቋቋም እንግዲህ ይሄ ባለፈውም እንደነገርኩች መስታወት፣ ይሄ ዱብ እዳ ነው። ታስቦ ተፈቅዶ እና ተፈልጎ ያጋጠመ ጉዳይ አይደለም። መንግስት ለማድረግ የሚፈልገው ምንድን ነው? በአዲስ አበባ በድሬዳዋ እንዲሁም በክልል ከተሞች ያሉ የስራ ፈጠራ መስኮች አሉ። በፓኬጅ የተቀመጡ አሉ። አሁን ካጋጠመው ልዩ ሁኔታም ጋር በማጣጣም ወገኖቻችን ወደየክልሎቻቸው ሲመጡ አንደኛ የትራንስፖርት አቅርቦታቸውን እንዲሸክ የማድረግ፣ ሁለተኛ በባረፉባቸውና በሚኖሩባቸው አካባቢዎች የመንግስት አቅም በፈቀደ ቁጥር በየፍላጎታቸውን ያህል እንዲቋቋሙ ለማድረግ ስራ ይሰራል። ይሄ በክልሎች አካባቢ አሁን የግብረ ኃይሉን ተከትሎ በተቋቋሙ የግብረ ኃይሉ ንዑስ አደረጃጀቶች የሚከናወን ይሆናል። እንግዲህ መስታወት ይሄ የብሔራዊ ጉዳይ ነው። ይሄ የአንድ የመንግስት አካል ብቻ ኃላፊነት አይደለም። መገናኛ ብዙኃን እናንተ ወገኖች ተገቢውን መረጃ እንዲኖር ለምታደርጉት ጥረት ትልቅ አክብሮት አለን። በተለይም ቪኦኤ እዚህ ላይ ጥሩ ስራ እየሰራ ነው ብዬ አምናለሁ። ሌሎችም መገናኛ ብዙኃን አገር ቤትም ያሉ ውጭም አካባቢ ያሉ ጥሩ ስራ እየሰሩ ነው። ይሄ ተጠናክሮ መቀጠል ያለበት ይመስለኛል። ሌላኛው ቤተሰቦች ናቸው። ቤተሰቦች ይሄ ችግር በወገናቻችን ላይ ሊያደርሰው የሚችለውን ጉዳት እንገነዘባለን። ስለዚህ ችግሩ ሳይከፋ ወደ ሀገራቸው እንዲመለሱ መረጃ መስጠት ያስፈልጋል፣ መደገፍ ያስፈልጋል። ከዚህ ሰው ሲሄድ ብዙ ገንዘብ ያወጣል ድብረቱን ሸጦ እንደሆነ የሚሄደው ይታወቃል። ግን አሁን የሚዛን ጉዳይ ነው የሚሆነው። ወደ ሀገር መመለስ፣ እዚህ ሀገር ያለ ሀብት ተጠቅሞ ራስን ለማሻሻል መሞከር። ከዛም በተጨማሪም የሳውዲ አረቢያ መንግስት ያወጣው አዋጅ ላይ በግልጽ እንደተቀመጠው አሁን ባለው መልኩ ወደ ሀገራቸው የሚመለሱ ሰዎች በህጋዊ መንገድ ወደ ለመመለስ ወደ ሀገራቸው እድል አላቸው ይላል። ከዛ በተጨማሪ እንግዲህ በሂደት ላይ ያለ ቢሆንም የፌዴራል መንግስት የውጭ ጉዳይ ሚኒስቴር ከተለያዩ የባህረ ሰላጤ ሀገሮች ጋር የስራ ስምሪት ስምምነት ለመፈራረም ጥረት እያደረገ ነው። ይሄ ስምምነት ከመሆኑ አንጻርና ድርድር ስለሆነ በአንድ ሀገር በእኛ ብቻ በጎ ፈቃድ የሚፈጸም አይደለም። ስለዚህ እነዚህ እድሎች አሉ። ወደ ሀገር ቤት ተመልሶ ከዚህ የከፋ ሁኔታ ራስን መጠበቅ ያስፈልጋል ነው። ለዚህ ሁሉም የራሱን ጥረት ማድረግ ያስፈልገዋል ለማለት ነው። መስታወት ያለ መኖሪያና ስራ ፈቃድ በሳውዲ አረቢያ የሚገኙ ዜጎች ሀገር ለቀው እንዲወጡ የሚያዘው አዋጅና ቀነ ገደብን በተመለከተ ምን ይላሉ? መስታወት አራጋው በሳውዲ አረቢያ የሚገኙ ኢትዮጵያውያንን በስልክ አነጋግራለች። ሄደን ምንም እንሰራል፣ ምንም እንሰራ የያዝነውን ገንዘብ እንኳ መጨረስን ነው በመንገድ ላይ የመጣ ነው ማለት ነው እና እንዴት ብለን ነው አገር የምንገባው? የኢትዮጵያ መንግስት የሚያደርግልን ድርጅት ምንድን ነው? ያደረገልን ድርጅት አታ የምንልከውን እንኳ፣ ከወደዚህ የምንልከውን እኛ በእጃችን ይዘን ለመሄድ ያቀርነውን ኢትዮጵያ በጉምሩክ ላኩ ነው የሚሉት። እዚህ ማለት ነው እዚህ ራሱ በእጃችን ይዘን ለመሄድ የምንፈልገውን እቃ እንኳ ላዚም ጉምሩክ አስገቡ ነው የሚሉን። እዛ ጉምሩክ በምናስገባት የኪሎ እንከፍላለን። እዚህ እዛ ደግሞ ቀረጥ ነው የሚቀበለናል። ለዛ ምን አይነት እንዴት አይነት ነገር ነው እሱ የተባበረነ? ብዙ ጓደኞች አሉኝ። አሁን የላኩ የሄዱም አሉ፣ እስካሁን ድረስ ማለት ነው እስካሁን መልሰውባቸው። በጉምሩክ ነው የላኩት ኢትዮጵያ። የኢትዮጵያ መንግስት ራሱ ቀረጥ ያስከፍላቸዋል። ትብብሩ ምን አይነት ነው? የያዘናትን ገንዘብ በኪታችን ቋጥረን ይዘን መሄድ ነው የሚሻለው። እኔ እንግዲህ እንደ እኔ ውሳኔ ከሆነ የመጣውን መቀበል ነው። አሚን ብሎ ኢትዮጵያ ብንሄድ ሞት ነው። አሁንም እዚህ ብንቀመጥ ነው የሚሻለው። ለንሲም ቢያደርግም እንኳ ኪሳ በልተን መኖር ነው ይችላል እዚህ ማለት ነው። እንደኔ ውሳኔ ነው፣ የሰውን አላውቅም። ባለፈውም እንዳዋራዎች እንደኔ ውሳኔ እንደዛ ነው። ግን ውሃ እንኳ ጠጥተን እዚህ ብንሞት ይሻላል ብዬ ነው የማስበው። ምክንያቱም የያዝነውን ገንዘብ እዛም ምንም ተቀባይ ነገር የለን መጀመሪያ ወደ አራት ዓመት ምናምን እዚህ ቁጭ ብዬ ነበር። ሆነ ያዝኳቸውም ገንዘቦችን ይዤ ሰፈር ያው ስራ መጀምሬ ነበረ። የመጣሁት ከደቡብ ክልል ነው ስልጤ ዞን ነው የመጣሁት። ግን እዛ መስራት ጭራሽም አንችልም። ምክንያቱም እዚህ ብን ይሻለናል፣ እዛ ሀገር ቤት ገብተን ከመስራት እንካን እዚ መስራት ነው የሚሻለን። ሀገር ቤት እንካን በገንዘብ ይዘሽ እንካን ፕሮሰሱን መስራተች ይንበቃል። እያንዳንዱ ወይንም ደግሞ እየሰጣች ካልሆነ የሚሰጭው ሲኖርሽ ነው የሚሰጭው አይደል ግን እዛ ህጉ በጣም የጠበቀ ነው። ስለዚህ እዚህ ሀገር እንኳን ምንም ባይኖረን እንኳን በትክክል በልተን መተኛት እንችላለን። በእርግጥ እዚህ ሀገር ሞት አለ፣ እዛም ሀገር ሞት አለ። ከዛ ሀገር ሞት ግን የዚህ ሀገር ነፃነት ሞት ይሻለናል ነው የሚለውን እንኳን ለመግባት ምንም ፈቃደኛ አይደለውም በአሁኑ ሰዓት፣ ምክንያቱም ገብቼ ያዝኩትን ሁላ ጨርሼ ነው የመጣሁት። በቀረኛው እንደውም እስኪ ባመልጥ ይሻለኛል ከሀገር ቤት ብዬ ወጥቼ ወደዚህ የመጣሁት ከየትኩኝ ወደ ስምንት ወር ተቀመጥኩኝ። ስምንት ወር ውስጥ በአጃጅ ገዝቼ ለመስራት ሲሞክር እንኳን እያንዳንዱ የሚጠይቅሽ ሌላ አይነት ህግ ነው። ለዛሬ ሌላ፣ ለነጌ ሌላ፣ ከነጌ ወዲያ ሌላ ነው። በቃ እንደዛ ነው የሚጠይቀው። በእርግጥ ሀገራችን እንወዳታለን። ዞሮ መግቢያችንነት ከይዤ ብገባ እንኳን ወደ ሌላ ሀገር ስደል ሄድ እንጂ አሁንም በሀገሬ ሰርቼ ይለወጣለሁ የሚል ተስፋዬ በጣም ተማጥዋል። ሌሎች ነው የሚፈልገው። ሀገር ቤት ብዙ ተንከራት ይቻለሁ፣ ለፊቻ ይቻለሁ፣ ለቤተሰቦችም ሰርቻለሁ። ግን የሰራሁትን መልሼ እኔ ራሴ ነኝ ያጠፋሁባቸው ለቤተሰቦች የሰራሁት የሚለውን እንኳን እኔ ራሴ መልሼ ይዤው መጣሁኝ። በቃ ምንም መለወጥ አልቻልኩ። ቀን ውስጥ እስከሚያልቅ የተወሰነ ጊዜ ልስራ ብዬ ነው እንጂ ያው ወር ከአስራ አምስት ቀን በኋላ ምናምን ወጭ ነኝ። ወደ ኢትዮጵያ ሄዳለሁ። ምን ለመስራት ነው ያሰብሽው? እስካሁን ምንም ያሰብኩት ነገር የለም። ለምን እንደሆነ ታውቂያለሽ፣ ድንገት ነው ነገር የተከሰተው። ውጡ የተባለው ድንገት ስለሆነ እስካሁን ምንም ፕሮግራም የለኝም። ኢትዮጵያ ላይ ሂጂ አው ግን ኢትዮጵያ ላይ ሂጄ መስራት እንደምችል ራሴን አሳምኘዋለሁ። ከወጣሁኝ በጣም ብዙ ቆይቻለሁ። ስድስት አመት ነገር እንደነገርኩሽ ስድስት አመቴ ነው እና አሁን ኢትዮጵያ ያለችበትን ሁኔታ አላቅም። ገባሽ? እንደ አዲስ ነው ሂጄ ማየት ና የትኛው ስራ ሊስማማኝ ሊያዋጣኝ እንደሚችል ያው እዛው ሂጄ ያለውን ሁኔታ ታየው በኋላ ነው መወስና። ምንም ቢሆን ሀገር አለን። ውጡ ተብለናል፣ ያው መውጣት ነው። አንዳንድ ልጆች ያው ሀገር እንደሌላቸው ራሳቸውን አሳምነው ከዚህ አንወጣም የሚሉ ልጆች ሰማለሁ። ግን ያው የዛሬ አራት ዓመቱን እንዳይረሱት ነው እኔ ላስጠነቀቃቸው የምፈልገው በዚህ አጋጣሚ ማለት ነው። እና የአሁኑ ደግሞ የበለጠ ከዛ የበለጠ ይሆናል ብዬ ጌታ ነው የሚያውቀው፣ ግን ያው ግምቱ አለኝ። ያ ሁሉ ስቃይ ከሚደርስብን ሀገራችን ገብተን በትንሹ ከተነሳሽ ልታድጌ የማትሽበት ምንም አይነት ነገር የለም። ዋናው ከዚህ ሲወጡ እንሰራለን ብለው መውጣት መቻል አለባቸው። ተመልሰን ወደ ስደት እንመጣለን ሳይሆን መስራት እንችላለን ብለው ውስጣቸውን ካሳመኑ የማይሰራ ነገር የለም። እኔ በበኩል መቼም ወደ ኢትዮጵያ መሄድ ገና ነኝ። ከመጣሁ ግን አመት ሆነኝ ማለት ነው። እስካሁን ድረስ በቃ ምንም ስራ የለም፣ አልሰራሁም ማለት ነው። በየመን ነው የመጣሁት። ሰፋ ምናምን ሽብር ከፍዬ ነው መጣሁ ሱዲ አረቢያ የገባ ማለት ነው። ስለዚህ ኢትዮጵያ ገብቼ ደግሞ ምንም በቃ ራሱ ታንቄ ሞት እንደ ነ እንጃ ማገኘው ነገር ምንም ነገር የለኝ መምጫ ገንዘቡን ማን ከፈለል? ሰባ ምናምን ሽብር ነው። ቴናቴ ከፈለችልኝ ል እሷ ሙጫ ሀገር ነበር ያለችው ቤተሰብ ጋር በቃ ሁሉም ነገር ሻሽጠው ምናምን በቃ ሁሉ ነገር ጃይዝ አድርገው ላኩልኝ። ምንም ነገር ቤት የለም። አሁን የሚጠብቁት እኔ ነው የሚያወት በቃ ላክ እንጂ ምናምን ይለኛል። እኔም ስራ ሰርቻ ላቅም እስካሁን ድረስ ስራ የለም ካላት ማለት ነው። ሩዝ እየበላሁ እስር ቤት ብኖር ይሻለኛ። ኢትዮጵያ ገብቼ ምንም ማገኘት ስርግም የለማ እና አሁን ስራ ካል ማለት እስር ቤት ብትገባም እኮ አሁንም ሰርተህ ቤተሰቦችህን መርዳት አትችልም። ይሄንን ሳስበህዋል። አዎ ግን አልችልም። ኢትዮጵያን አለማየት ነው አንደኛ። ለምን? ምን ይዤ ነው የምሄደው? በመጀመሪያ ይዤ ወጣለሁ ብዬ ሄድኩኝ መጣው። ስንት ባህር፣ ስንት ተጠምቼ፣ በቃ ስንት ደብድቤ እዛ ሀገር ደረስኩ አይደል። ካላንድ አምስት ሳንቲም በኢትዮጵያ ትሄድ በቃ እራሱ ከአዲስ አበባ ከቦሌ ወደ ሀገር ለመግባት አምስት ሳንቲም ቢልኝ እንዴት ብዬ ነው የምገባው? ወላይ አገሪ አልገባም ገና። ወላ ተመጣ ሁለት ወሬ ገና ማለት ነው። አባት ቤት ያለውን ንብረት ጨርሱ፣ ወላ ሽጡነ የመጣት የመን ሁለት ወር ተደበብቲ ማለት ነው። ሁለት ወር የመን ማለት ነው። ገና ሁለት ወሬ ማለት ነው። አንድ ስራ አሆኖም ደሞ ምንም ምን ምንም ማለት ነው። አዎ አሁን ሀገር የሚመጣውበት ብር እዲያን አልከፈልኩም። ስለዚህ አሁን አገር ገብቼ ምን ስራ ስለሌለኝ፣ ያኔ ብዙ እንግዲህ ያለኝን አማራጭ ነው የምሰራው። የሚመጣው ወደፊት እንጠብቃለን እንጂ አሁን ይሄ ነው ተብሎ የተወሰነ ውሳኔ ልሙጡ ብቻ ነው። ስለዚህ በተባራሪ ነው አሁን የምትሰሩት ስራ? እንዳገኛችሁ ነው ወይስ ቋሚ ስራ ነው የምትሰሩት? ኧረ በተባራሪ ነው እንጂ ያገኛችሁትን ስራ ነው ሰርታችሁ የምትውሉት? አዎ፣ አንድ ቀን እንሰራለን። ከዛ ደግሞ አንድ ቀን እንደዚያው ስራ እንፈታለን። እንደዚያ እያለ እየፈለገ ነው ቋሚ ስራ አይደለም። ኑሯችሁስ ምን ይመስላል? ያው ኑሯችን እንግዲህ ባያስጠላምም አያምርም። ያው ለእለት ጉርስ ይሆናል። አዎ፣ እንግዲህ ለእለት መቼ ምንም አይልም። ይቻላል ብቻ። እዳህን ጀምረሃል መክፈል? አዎ፣ አስራ ሁለት ሽራ ያለብር የመጣበት አሁን ስድስት ሽራ ሊቀረኛ ነገሩን። ጸንቶ ደግሞ እንዲህ ይዘውን ከመጣን እንግዲህ በሰላም ሀገራችን ያብቃን። እኛ እንኳ ሀገራችን ለመግባት ያኔ ፍላጎት የለንም። ምልህ አሁን እዳህን ከፍለህ ብትጨርስ እና ትንሽ እጅህ ላይ ገንዘብ ቢኖር ወደ ኢትዮጵያ ትገባ ነበር? ገንዘብማ ካለኝ ማን እንዲ ሀገር ነው። ገንዘብ ካለን እኮ አገራችን ኢትዮጵያ ወርቅ ናት። ስለዚህ ግድ ሀገራችን ገንዘብ ካለን ውጡም ባይሆን እኛ እንፈልጋታለን። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው፣ በዝግጅቱ ወይም በቴክኒኩ በሌላኛው ወገን ዳንክራፍት ሙዚቃ በመምረጥ ዲጄ ፋትሶ ስናስተናግዳቸው ያመሸ ነው። ደግሞ እኔ መስታወት ያደረገው ና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት scheh ha gar to gnas <laughs> binat gache es ke al